The voice of a man ቦምብ ይዘዋል በሚል ባለፈው እሁድ በሻሽመኔ ከተማ በጅምላ ግር ብለው በመጡ ሰልፈኞች የተገደለውን ግለሰብ ጉዳይ አስመልክቶ ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑንና ስለ ገዳዮቹን ማንነት ፍንጭ መገኘቱን የኦሮሚያ ክልል አስተዳደር አስታውቋል የክልሉ ፖሊስ ኮሚሽን በበኩሉ የዜጎችን ደህንነት ለማስጠበቅ ይበልጥ ተግቶ የሚሰራ መሆኑን ለአሜሪካ ድምፅ ገልጧል ዘጋቢያችን ሙክታር ጀማል ዝርዝሩን አሰናድቷል እንሆ ባለፈው እሁድ ሻሸመኔ ላይ ቦምብ ይዘሃል በማለት በአንድ ግለሰብ ላይ ጭካኔ በተሞላበት መንገድ በተወሰደ ጥቃትና ግለሰቡን ለግድያ ያበቃው ጉዳዩን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽንና የኦሮሚያ ፖሊስ ኮሚሽን ለአሜሪካ ድምፅ በተለየ ሀሳብና አቋማቸውን ገልጸዋል። ወንጀሉን በተመለከተ መንግስት ጥልቅ ምርመራና ክትትል እያደረገ መሆኑን እየተናገሩት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ የኦሮሚያ ብሔራዊ ክልላዊ መንግስት ለተፈጸመው ኢሰብአዊ ድርጊት ከፍተኛ ሀዘን እንደተሰማው ጉዳዩን ለማጣራት እና ወንጀለኞችን ለሕግ ለማቅረብም ክትትልና ምርመራ እየተደረገ መሆኑን ለአሜሪካ ድምፅ ተናግረዋል። የሞተው የሰው ልጅ ነው። ክቡር የሆነ የሰው ህይወት ነው ያለፈው። ያውም ደግሞ በጣም ዘግናኝ በሆነ ሁኔታ ነው የተገደለውና ትልቅ ሐዘን ነው እየተሰማን። ይህንን ጉዳት ያደረሱ ይህንን ወንጀል የሰሩትን ወዲያውኑ በመከታተል ቁጥጥር ስር ለማዋል ጥረት ተደርገዋል። እስካሁንም ደግሞ ወንጀል ከፈጸሙ በኋላ ከቦታው የህሹትንም ክትትል በማድረግ ቁጥጥር ስር ለማዋል እየተሰራ ነው የሚገኘው። እስካሁን አሁኑ አረት የመሆኑ ሰዎች በቁጥጥር ስር ውሏል። ነገር ግን ይሄ ያለቀ ጉዳይ አይደለም። ምክንያቱም ከዚህ ቁጥር ሊበልጥ ይችላል ይችላል የሚል ጥርጣሬ ስላለን ስራ እየተሰራ ነው የሚገኘው ማለት ነው። በጥቃቱ ወቅት የሟቹ ልብስ ወልቆ ለምርመራና ማንነቱን ለማግኘት ፍንጭ የሚረዱ መረጃዎች ደብዛቸው መጥፋቱን ተከትሎ የሟቹን አድራሻና ማንነት በቀላሉ ለማግኘት ፖሊስ ሲቸገር እንደነበረም የኦሮሚያ ብሔራዊ ክልላዊ መንግስት ተናግሯል። ነገር ግን የሟቹን ማንነት ለመለየት ሲደረግ በነበረ ምርመራ የመረጃ ፍንጮች ተገኝተዋል። የበለጠውኑ ምርመራም እየተደረገበት ነው ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ አሁን በምርመራ የተደረሰበት የተጠያቂ የሟቹ አይደንቲቲ የዛው የአርሲ ነገሌ አካባቢ እንደሆነ ነው የተገለጸው። የትኛው ቀበሌ እንደሆነ የሚገለጽ ሆኖ ወረዳው ሄባን አርሲ የሚባል ጎልጅታት የሚባል አካባቢ እንደሆነ ነው የተገለጸው። ይህንን ፖሊስ ምርመራ ያደረገ ስለሆነ እነሱ ሲጨርሱ የሚገለጽ ይሆናል። ነገር ግን የዛው አካባቢ ተወላጅ እንደሆነ ነው። ከዚህ ጋር ተያይዞ ሆን ብሎ ሰዎች የብሄር መልክ እንዲይዝ የሞከሩበት ሁኔታ አለ። ይሄ ትክክል አይደለም። በቅርብ ጊዜ እንደምናየው ሰዎች በግለሰብ ደረጃን በሚጋጩበት ጊዜ ቶሎ ወደ ብሄር የመውሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የሚሞከርበት ሁኔታ አለ። ይሄ ማንንም አይጠቅምም። የሰው ልጅ ነው የተገደለው፣ ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተበላሽ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለብን። ይህ አይነቱ እንድምታ በተለያዩ የሀገራችን ከተማዎችና አካባቢዎች እየታየ የመጣና በጣም አስጊ እንድምታ መሆኑን የተናገሩት ዶክተር ነ ነገሪ የተፈጸመውን ኢሰብአዊ ድርጊት ወደ ተለያየ አጀንዳዎች በመለወጥና የበለጠ ሆኖ ህዝባችን መሀል ግጭትና ችግር ለመፍጠር እየተንቀሳቀሱ ያሉ አካላቶችን የሀገራችንን ባህልና ትውፊት ሰብአዊነት አስተሳሰብ የማይወክሉ ብለዋቸዋል። ወጣቶቹም ቢሆኑ ችግር በተፈጠረበት ጊዜ በስሜት ወደ እርምጃ ከመግባት ይልቅ ለጸጥታ አካላት ማሳወቅ እንዳለባቸው ነው የተናገሩት። ማንኛውም ሰው ግን ቢያጠፋው እንኳን መለመድ ያለበት በዚህ ሁኔታ መገደል ይቅርና መነካትም የለበትም፣ መደብደብም የለበትም። በህግ የሚመራ ሀገር ውስጥ ነው ያለነው። ችግርም ቢፈጠር የህግ አካላት አሉ። ወደ ህግ አካል ማቅረብ ነው እንጂ በዚህ ሁኔታ ሰውን የሚገሉ አመለካከታቸው እየተበላሸ በክፋት የተሞሉ አካላት ለማንም የማይበጁ የየትኛውም ቋንቋ፣ የትኛውም ብሄር፣ የየትኛውም ሃይማኖት የማይወክሉ ሀርመኔ አመለካከት የተሞሉ ሰዎች እንደሆኑ ነው የምንገልጸው ና ከህግ እንደማይመልጡና ና አስፈላጊው ህጋዊ እርምጃ እንደሚወሰዱ መግለጽ የምንፈልገው በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ከተሞችና አካባቢዎች መሰረተ ቢስ መረጃዎችን በመንዛት ህዝብና ሀገር ላይ የተለያየ ለማድረስ እየተንቀሳቀሱ ያሉ አካላት አሉ፣ ያለው የኦሮሚያ ፖሊስ ኮሚሽን ለአብነት ባሌ ጎባ ላይ ሻሸመኔና በቅርብ አዳማ ላይ የተፈጠሩትን ግጭቶችና ምክንያቶች ሌላ ስምና ስያሜ በመስጠት የበለጠ ሆኑ የሰው ስሜት በመቀስቀስ አደጋ መፍጠር የሚፈልጉትን ፖሊስ ተከታትሎ እርምጃ እንደሚወስድም በኦሮሚያ ፖሊስ ኮሚሽን የወንጀል መከላከል ኃላፊ ምክትል ኮሚሽነር ጀነራል ደቻሳ ቢቲማ ለአሜሪካ ድምጽ ተናግረዋል። የተለያዩ ነገሮች አሉ። እዚህ አካባቢ ምን ሴንስቲቭ ነገር እንዳለ ይጠቀሙበትና የሆኑ ኃይሎች ህዝብን ከህዝብ ጋር የማጋጫት ሁኔታዎች አሉ። ይህንን አውቀው ደግሞ ህብረተሰቡም መጠንቀቅና ከማን መጣ ከምን መጣ የምለው ነገር ሳይረዳና ሳይገናዘብ ወደማይሆን አቅጣጫ ህዝቡ መምራት የለበትም። ፖሊሶቻችንም ይህንን ህዝብ የማስገንዘብ ስራ እየሰራ ነው። በተጨማሪ ደግሞ ወደዚህ ችግር የሚገቡትና ችግር የሚፈጥሩትን ሰዎች ላይ እርምጃ የመውሰድ አጠናክረን የምንቀጥልበት ሁኔታ እንዳሉ ነው። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ። Kadama.